ሁለት በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዕረቡ መጋቢት 30 2012 ዓ ም ዝግጅታችን ጀመረ። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ዘገባ ይኖረናል። በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም በታላቁ ተልእኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት አገልጋዮችና የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ። ነገር በቃ ወጥተው የሚገቡ ሰዎች ነው የተገደሉት። አሁን እና እርገዛ ለአባትና የልጅ አንድ ላይ አስክሬን ተሰብስቦ መግባት ደግሞ እንዲሰባት ነገር ነው። የዚህም ዘገባ ዝርዝር ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች፣ በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዘጋቢዎች በየቤታችን እንገኛለን። እናም የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ፣ በአህዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳኔ ተሳየ ነኝ። ኢትዮጵያ ውስጥ ተጨማሪ ሶስት ሰዎች የኮሮና ቫይረስ እንደተገኘባቸው ታውቋል። የላቦራቶሪ ምርመራ ከተደረገላቸው 225 ሰዎች መካከል ሶስት ግለሰቦች ቫይረሱ እንደተገኘባቸው የጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲቱት ዛሬ ባወጡት የ24 ሰዓት የውሎ ዘገባ ማስታወቃቸው ተዘግቧል። የኢትዮጵያ የኮሮና ቫይረስ በሽተኞች ብዛት 55 ደርሷል ተብለዋል። ቫይረሱ ከተገኘባቸው ግለሰቦች አንዱ 36 ዓመት ዕድሜ ያለው ሲሆን ከዚህ ቀደም በቫይረሱ ከተያዘ ሰው ጋር ንክኪ እንደነበረው ተገልጿል። በአማራ ክልል የአዊ ዞን አዲስ ቅዳም ከተማ ነዋሪ እንደሆነ ተገልጿል። ሌሎች ሁለት ግለሰቦች ደግሞ ከዱባይ ተመልሰው በለይቶ ማቆያ ውስጥ ክትትል ሲደረግባቸው የቆዩ የ29 ዓመት ዕድሜ ያላቸው ኢትዮጵያውያን መሆናቸው ተገልጿል። የሶማሊያ መንግስት በኮቪድ-19 ምክንያት አንድ ሰው እንደሞተ አረጋግጧል። የሀገሪቱ የጤና ሚኒስትር ፎዚያ አቢካር በትዊተር ገልጿል። ሟቹ የ58 ዓመት ዕድሜ ወንድ ሲሆኑ የጉዞ ታሪክ እንደሌላቸው ታውቋል። መንግስት አራት አዲስ የኮሮና በሽተኞች እንደተገኙ አረጋግጧል። ሁሉም በአገር ውስጥ የተላለፈባቸው ናቸው ተብሏል። ሶማሊያ ውስጥ በአጠቃላይ 12 የኮሮና ቫይረስ በሽተኞች እንዳሉ ተገልጿል። ደቡብ ሱዳን የመጀመሪያው በኮሮና ቫይረስ የተያዘ ሰው እንዳገኘች ባለፈው እሑድ አስታውቃለች። ቫይረሱ የያዛቸው ሰው የተባበሩት መንግስታት ድርጅት ሰራተኛ ናቸው። የቫይረሱ በሽተኛ እንዳለባት ለማረጋገጥ ደቡብ ሱዳን የመጨረሻዋ የአፍሪካ ሀገር ሆናለች። ደቡብ ሱዳን ለዓመታት ያህል በእርስ በርስ ጦርነት የዳሸቀች ወጣት ሀገር በመሆኗ የጤና ጥበቃ ስርዓቷ ደካማ ነው። ቫይረሱ ተገቢ ክትትል ካልተደረገበት በቀላሉ ሊሰራጭ ይችላል የሚል ስጋት እንዳለ ሼላፖኒ ከጁባ በላከችው ዘገባ ጠቅሳለች። አሉላ ከበደ ያቀርበዋል። ደቡብ ሱዳን ባለፈው ሳምንት የአውሮፕላን ማረፊያዋንና ና ድንበሮቿን ከመዝጋቷ አስቀድሞ የወረርሽኙን መዛመት ለመግታት አንዳንድ የመከላከያ እርምጃዎችን ወስዳለች። ይሁንና የተባበሩት መንግስታት ድርጅትና የረድኤት ድርጅቶች የሚያደርጓቸው ተደጋጋሚ በረራዎች ግን እንብዛም ያልጠነከሩ የጤና መዋቅሮች ያሏትን ሀገር ይበልጥ ለአደጋ ማጋለጣቸው ግን አልቀረም። በእሁዱ የደቡብ ሱዳን መግለጫ ይፋ እንደተደረገውም ለደቡብ ሱዳን የመጀመሪያው የኮሮና ቫይረስ ተጋላጭ የተባበሩት መንግስታት ድርጅት ሰራተኛ ናቸው። የደቡብ ሱዳኑ ምክትል ፕሬዚዳንት ሪክ ማቻየር ናቸው የኮሮና ቫይረስን መዛመት ለመግታት የተቋቋመውን ብሔራዊ ግብር ኃይል የሚመሩት የአገሪቱ ከፍተኛ ልዩ ግብረ ኃይል ባለፉት ሁለት ሳምንታት ስራው እጅግ አስፈላጊ የሆኑ የህብረተሰብ ጤና አጠባበቅ እርምጃዎችን ተፈጻሚ አድርገዋል። የማህበራዊ መነጠል ወይንም ተነጣጥሎ መንቀሳቀስ ለቫይረሱ የመጋለጥንም ሆነ ለሌሎች የማስተላለፉን እድል መቀነስ የምንችልበት ብቸኛው ከእጃችን ያለ ዘዴ ነው ነበር ያሉት ምክትል ፕሬዚዳንቱ። በጁባ ጎዳናዎች ለሚታዩት ብዙዎች ግን በአብዛኛው ደሀ ሀገሮች ከእጅ ወደ አፍ በሆነ ገቢ እንደሚተዳደሩ ዜጎች ሁሉ የማህበራዊ መነጠል መቀቀል ዘዴ የሚመስለውን ያህል ቀላል አይደለም። ወረርሽኙ ለመጀመሪያ ጊዜ የተቀሰቀሰባት ቻይና በደቡብ ሱዳን የጎላ እንቅስቃሴ ከሚያደርጉ ሀገሮች አንዷ ብቻ ሳትሆን በደቡብ ሱዳን በተሰማራው የመንግስታቱ ድርጅት የሰላም አስከባሪ ልዑክ ውስጥም በመቶዎች የሚቆጠሩ የሰላም አስከባሪዎች አሏት። በደቡብ ሱዳን የቻይናው አምባሳደር ባለፈው የካቲት ወር ባደረጉት ቃለ ምልልስ ደቡብ ሱዳን የኮሮና ቫይረስን ወረርሽኝ መዛመት ለመከላከል በምታደርገው ጥረት አገራቸው ታግዛለች ሲሉ ነው ቃል የገቡት። ለዓመታት የሱዳንን የሕክምና አገልግሎት ለመገንባት ስንጥር ቆይተናል። በርካታ ቁጥር ላላቸው ባለሙያዎችም በቻይና ስልጠናዎችን ሰጥተናል። አሁንም እንረዳለን ነበር ያሉት አምባሳደሩ በርካታ አስርታት የዘለቁ ጦርነቶች ያደቀቋት ትንሽቱ የዓለማችን ታዳጊ ሀገር የጤና አገልግሎት ስርዓቷ እጅግ የተዳከመና ፈታኝ የሆነውንና በደሃውም በሀብታሙም ሀገር ዋናው መሳሪያ ተደርጎ የሚወሰደውን የማህበራዊ መነጠል ስርዓት ተፈጻሚ ለማድረግም ደቡብ ሱዳን ባለፈው ሳምንት የሰዓት ላፊ ከማወጇን ባሻገር ትምህርት ቤቶችና አማኞች የሚሰበሰቡባቸውን የእምነት ቤቶች እንዲዘጉ ወስናለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ለዓለም የጤና ድርጅት የምትሰጠውን ገንዘብ አጠንክራ ታቆያለች ሲሉ ትናንት ተናግረዋል። የተባበሩት መንግስታት የጤና ድርጅት ኮቪድ-19 ዓለም አቀፍ ወረርሽኝ መሆኑን በጊዜ አልተናገርም ብለዋል። ይህን ያደረገውም በሽታው ለተጀመረባት ቻይና ሲል ሊሆን ይችላል የሚል ግምት አዘል አነጋገር ለጋዜጠኞች በሰጡት መግለጫ አመላክተዋል። በጣም ቻይና ተኮር ይመስላሉ፣ ይህን ማጤን ይኖርብናል ብለዋል ፕሬዚዳንቱ። ዩናይትድ ስቴትስ ለዓለም አቀፍ የጤና ድርጅት የበዛ ገንዘብ ታዋጣለች። በዓለም አቀፍ ደረጃ ወረርሽኝ ባለበት ሁኔታ ለጤናው ድርጅት የሚዋጣ ገንዘብ መከልከሉ ተገቢ ነውን? የሚል ጥያቄ ከአንድ ጋዜጠኛ ሲቀርብ ግን እኔ አንሰጥም አላልኩም እና ጤናው አለን ነው ያልኩት ብለዋል ፕሬዚዳንቱ። ዓለም አቀፍ የጤና ድርጅት ለትራምፕ አነጋገር ወዲያውን ምላሽ አልሰጠም። ቀደም ሲል ግን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፌኒ ዱጃሪጅ የዓለም የጤና ድርጅት ኮቪድ-19ን አስመልክቶ ትልቅ ሥራ ሰርቷል በማለት ለሚቀርበው ነቀፌታ ምላሽ ሰጥቶ ነበር። ድርጅቱ ዓለም አቀፍ መመሪያ በማውጣት ስልጠና በመስጠት መንግሥታትን ረድቷል። ሀገሮች ለወረርሽኙ ምላሽ እንዲሰጡ ለመርዳት ሲል በሚሊዮኖች የሚቆጠሩ መሣሪያዎች ልኳል በማለት ቃል አቀባይዋ አስገንዝበዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። ከአሜሪካ አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሆርዝ በ25 ሜትር ባንድ በ1240 ኪሎሆርዝ በ31 ሜትር ባንድ በ9485 ኪሎሆርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ መጋቢት 30 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪዮ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ምክንያት መንግስት የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። አገርን ለማዳንና ትውልድን ለመታደግ ከዚያም በላይ ልንወስን እንደምንችል መታወቅ አለበት ብለዋል። ጠቅላይ ሚኒስትሩ ከዛሬ ጀምሮ በስራ ላይ እንደሚውል በሚኒስትሮች ምክር ቤት የጸደቀው አዋጅ ለህዝብ ተወካዮች ምክር ቤት መላኩም ተገልጿል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ጠቅላይ ሚኒስትር አብይ አህመድ የአስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት ዛሬ በጽሁፍ ባስተላለፉት መልእክት ነው። የኢትዮጵያ መንግስት የኮሮና ወረርሽኝ እየተባባሰ በመምጣቱ ምክንያት የአስቸኳይ ጊዜ አዋጅ አውጇል ይላል በመልእክታቸው የሰፈረው መረጃ። አዋጁ በሚኒስትሮች ምክር ቤት የጸደቀው በሕገ መንግስቱ አንቀጽ ዘጠና ሶስት መሰረት መሆኑን ጠቅላይ ሚኒስትሩ ጠቁመዋል። ይህ ብቻ ግን በቂ ላይሆን እንደሚችልም ነው ያብራሩት። ሀገርን ለማዳንና ትውልድን ለመታደግ ከዚህ በላይ ልንወስን እንደምንችልም መታወቅ አለበት ብለዋል። ዜጎቻችንም ከዚህ በላይ ግዴታቸውን ለመወጣት ወገባቸውን አጥብቀው መጠበቅ አለባቸው ሲሉ አሳስበዋል። ከሰባ በላይ የሚሆኑ የዓለም ሀገራት ወረርሽኙን ለመቆጣጠር ሲሉ የአስቸኳይ ጊዜ አዋጅ ማወጃቸውን የሚኒስትሮች ምክር ቤት አስታውሷል። በኢትዮጵያም ከተለመደው አሰራር ወጥቶ በልዩ ሁኔታ መንቀሳቀስ አስፈላጊ መሆኑን አመልክቷል። የአስቸኳይ ጊዜ አዋጁ የታወጀው የህዝብ ተወካዮች ምክር ቤት በስራ ላይ ባለበት ወቅት በመሆኑ በአስቸኳይ ለምክር ቤቱ እንዲላክ መወሰኑንም አስታውቀዋል። የአስቸኳይ ጊዜ አዋጁን መታወጅ ተከትሎ ክልከላዎችንና ቅጣቶችን ጨምሮ ዝርዝር ነጥቦቹ በቀጣይ ግልጽ እንደሚደረጉ ይጠበቃል። ይህ ዜና እስከተጠናቀረበት ሰዓት ድረስ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 55 ደርሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድር ፍሬውን በዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም ታላቁ ተልዕኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት አገልጋዮችና አንድ የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ግድያውን የፈጸሙት ታጥቀው በጫካ ውስጥ የሚንቀሳቀሱ ሸማቂዎች ናቸው ብለዋል። ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪውን ይዟል። ግሬት ኮሚሽን ሚኒስትሪ ወይም ታላቁ ተልዕኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት ስራ አስኪያጅ አቶ ግርማ አልታየ። የድርጅታቸው ሁለት አገልጋዮችና አንድ የአስራ ሰባት ዓመት ወጣት ወደ ምዕራብ ወለጋ ገንጂ ወረዳ እንደሄዱ ተናግረዋል። ግድያው እንዴት ባለ ሁኔታ እንደተፈጸመባቸውም እንዲህ ይገልጻሉ። የተገደሉት ሁለት የድርጅታችን አገልጋዮችና አንድ ደግሞ የአገልጋዩ ልጅ ነው። ወደ አስራ ስት ዓመት ነው። በሰሞኑን ያው በተከሰተው በዚህ የኮሮና ቫይረስ ምክንያት ስራ ምናምን ቆሞ ስለሆነና ቤት እረፉ ስለተባለ አንዱ ልጅ ቤቱ ገንጂ ስለሆነ አድርሶት ለመምጣት ነው ይህ ሰው የወጣው። ልጁን ደግሞ ያው አብሮት ይዞት ነበረ። በድርጅቱ መኪና ነው ትራንስፖርቱም ቆሞ ስለነበር በድርጅቱ መኪና ነው የወጡት። መሀል ላይ እንግዲህ ቤት ሳይደርሱ ገንጂ ከተማ አካባቢ ነው የተገደሉት። እንግዲህ እንደሰማሁት ከመንገድ አስወጥተዋቸው ነው የገደሏቸው የአካባቢው የጸጥታ ኃይሎች አስክሬኑንም መኪናውንም ወደ ዋና መንገድ እንዳወጡ የሚል መረጃ ነው ያለኝ። ከአንዳንድ የመንግስት ኃላፊዎች ጋር ተነጋግሬ ነበር። እየተጣራ ነው ገዳዮቹን አጣርተን መረጃ እንሰጣለን። አሁን ባለበት ሁኔታ እየተጣራ ነው የሚል ነው መልስ ያገኘሁት። ስለዚህ በዛ ላይ እንግዲህ ማን ነው የሚለውን ነገር በዚህ ጊዜ ለመናገር በጣም አስቸጋሪ ነው። ታጣቂዎች ናቸው የገደሏቸው። መኪናውንም ያካትሉት ሞክሮ ነበር። መኪናው አልተቃጠለም፣ ግን ያው ዳሜጅ ዶነዋል። መንቀሳቀስ አይችልም። ለማብራራት አስቸጋሪ የሆነ ነገር ነው እና ኢኖሰን ሰዎች ለምን ይገደላሉ? ምንም ነገር ማቁ በቃ ወጥተው የሚገቡ ሰዎች ነው የተገደሉት። አሁን እና እርገዛ የአባትና የልጅ አንድ ላይ አስክሬን ተሰብስቦ መግባት ደግሞ

አገሩ ነው ይሄዳል። ሰፈሩ ነው፣ ተወልዶ ያደገበት ሰፈር ነው። እንግዲህ ይሄዳል። እኔ ምን ከበደኝ። የአንዱ አገልጋይ አስከሬን በገንጂ አቅራቢያ ወደሚገኙት ቤተሰቦቹ ተሸኝቶ የቅብር ስነስርዓቱ መፈጸሙን አቶ ግርማ ገልጸዋል። የአባትና ልጅ አስከሬንም ጉደር ከተማ ወደሚገኙ ቤተሰቦቻቸው መሸኘቱን የተናገሩት ስራ አስኪያጁ በአገልጋዮቹ እና ወጣቱ መገደል ክፉኛ ማዘናቸውን ገልጸዋል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ዑመታ ስለ ግለሰቦቹ አሟሟት ሁኔታ እንዲገልጻሉ les እዛ አካባቢ የሚንቀሳቀሱ በሽምቅ ጉዳይ ላይ ተሰማሩ ባደረሱት ጥቃት የሶስት ሰዎች ሕይወት እዚ አካባቢ ሊያልፍ ይችላል። በሶስት ወረዳዎች አካባቢ አሁንም የሚንቀሳቀስ ኃይል እንዳለ ይታወቃል። እነኚህ እንግዲህ የሀገር ሰላም ነው ብሎ ምንም ከፖለቲካ ጋር ምንም ሚሊትሪ ጋር ተያያዥነት የሌለባቸው ሰዎች ናቸው እና አስከፊ ስራ እንደሚሰሩ እና የወረደ ነገር ውስጥ እንደተገባ ሕዝባችንም እዚ አካባቢ ያየበት ሁኔታ ላይ ያለው የአሸባሪነት ስራ የሚሰራ አካል እዚ አካባቢ የፈጸመው ተግባር ነው ማለት ነው። በጣም የሚያሳዝን ተግባር ነው። አቶ ኤልያስ፣ ከዚህ ቀደም መንግስት በሰላም ይህንን ችግር ለመፍታት ጥሪ አቅርቦ ነበር ክቡር ጠቅላይ ሚኒስትሩን ጨምሮ በኦሮሚያ ክልል ያሉትም ከፍተኛ አመራሮች። እሱ ጉዳይ ከምን ደረሰ? ይሄ ነገር መቼ ነው ልባት ሊያገኝ የሚችለው? ከፌዴራል ጀምሮ ከድምሮ ብዙ ውይይት ሲደረግበት የነበረና ሁለት አግጣጫ ተይዞ ሲካሄድ የነበረ ነገር ነው። መጀመሪያ አካባቢ በእርቅም በሰላምም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ኢንተርፌር አድርገው ጥሩ ስራ የተሰራበት ነበር። ከዛ በኋላም እንደገና ገርሽቶ እሱ የራሱ ችግር ነበረበት ጊዜ የተሰጠበትና ይገባሉ፣ የአካባቢው ልጆች ናቸው፣ አንድ ህዝብ ነው፣ ጣልቃ እንገባለን፣ እናስገባለን የሚሉ አካላትም ነበሩ። ስለዚህ በዛ መሰረትም በተወሰነ ደረጃ የአካባቢው ነዋሪዎች እና ታዋቂ ሰዎች ሩት እንቅስቃሴ የገቡ አሉ። አሻፈረን ያለው ካልሆነ በስተቀር ብሎ ደግሞ አሁንም በሽምቅ ውጊያ ላይ እዚም በሽፍትነት ተግባር ላይ የተሰማሩ አሉ። መንግስት እንግዲህ ህግ የበላይነትን የማስጠበቅ ግዴታው ስለሆነ በዚህ መሰረት እያስተካከለ ያሉ ሁኔታዎች አሉ። አሁንም ቢሆን ግን ደግመን ደጋግመን መግለጽ የምንፈልገው በሰላም ወደ ህብረተሰቡ ተቀላቅሎ መጥቶ በጠረጴዛ ዙሪያ ሀሳቡን አቅርቦ መወያየት የሚፈልግ በሰላም ወደ ቤት መግባት ለሚፈልግ መንገዱ ክፍት ነው። ከዛ ውጭ ግን በሀይል ሁሉን ነገር አስፈጽማለሁ፣ እገላለሁ፣ እፈልጣለሁ፣ እንዲያደርጋለሁ የሚለው ደግሞ ያው መንግስት ህግ የበላይነትን የማስከበር ተግባሩ። ግድያውን የፈጸሙት በጫካ ታጥቀው የሚንቀሳቀሱ ሸማቂዎች እንደሆኑ ቢገለጽም ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ስለ ግድያው ከአይን ማኞች ለማረጋገጥ ያደረግነው ሙከራ ባይሳካም የወረዳው ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ መኮንን ይታና ገዳዮቹ ሸማቂዎቹ መሆናቸውን በስፍራው ተገኝተን ለማወቅ ችለናል ብለዋል። የወረዳው የመንግስት ስራ ኃላፊዎች ላይ ጥቃት እንደፈጸሙ አሸማቂዎቹ ስለ መግለጻቸው መረጃ ደርሶናል ብለዋል አቶ መኮንን። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ባለፈው ሁለት ሳምንት ወደ ምዕራብ ኦሮሚያ አራቱም የወለጋ ዞኖች አቅንተው በነበረበት ወቅት የአካባቢው ጸጥታ ሁኔታ እንደሰጉት እንዳልነበረና ሰላም ሰላምና መረጋጋት ወደ አካባቢው መመለሱን ለጋዜጠኞች በሰጡት መግለጫ ገልጸው ነበር። መንግስት የህዝቡን ደህንነት ለማረጋገጥ ታጥቆ በሚንቀሳቀስ ማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ቆይቷል። በጸጥታ ችግርና መንግስት በሚወስደው እርምጃም ለሶስት ወራት ተዘግቶ እንደነበር የሚገለጸው የኢትዮ ቴሌኮም አገልግሎት ከተከፈተ ሁለት ሳምንት አልሆነም። ለአሜሪካ ድምጽ ናኮር መልካ። ናኮርን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአማርኛውን ቋንቋ ዝግጅት ነው። ወደ ተከታዩ ዘገባ እናልፋለን። መንግስት በሰሜን ወሎ ዞን ላስታ ወረዳ በህገ ወጥ አደረጃጀት ህገ ወጥ ድርጊት ሲፈጽሙ ነበሩ ባላቸው አካላት ላይ የማስተካከያ እርምጃ መውሰዱን የዞኑ የሰላምና ደህንነት መምሪያ አስታወቀ። በአንጻሩ ደግሞ እርምጃው ፋኖ በሚል ሰበብ በንጹሐን ላይ የተወሰደ ነው የሚሉ ወገኖችም አሉ። ተወሰደ በተባለው እርምጃ የሞትና የአካል ጉዳት መከሰቱን አስተያየት ሰጪዎች ሲናገሩ፣ የሰላምና ደህንነት መምሪያው ግን የደረሰው ጉዳት ተጣርቶ ለህዝብ ይፋ ይሆናል ብሏል። የወሎ ዘጋቢያችን መስፍን አራጌው ተጨማሪ አለው። ለአሜሪካ ድምፅ ሬዲዮ አስተያየታቸውን በስልክ ያደረሱን የአካባቢው ነዋሪዎች እንደተናገሩት ከላሊበላ ከተማ 30 ኪሎ ሜትር ርቀት ወደምትገኘው በልባላ ጊዮርጊስ ከተማ ወታደራዊ እንቅስቃሴ የተጀመረው ከትናንት ምሽት ጀምሮ ነው። ትናንት ማታ ከተማዋ አድርጎ በላሊበላ ከተማ ከዛ የተወሰነ ሀይል ደግሞ በሌላ በኩል ስንሰማ በሰቆጣ በኩል ነው ያለፈው። በመሀል ከተማዋ ነው የከበቧት። ከተማዋ ያን ያህል ወታደር የሚያስፈልጋት አለች? በጣም ትንሽ ህዝብ የሚኖርበት ነው። ከዛ ከበባ በማድረግ ብዙ ሰዎች ነው የገደሉት። ሞቱትን ማወቅ እንችላለን። ሳሌ አንዱ ማረጉ ይባላል። ከከተማ ትንሽ ወጣ ብሎ ነው የሚኖረው። ፋኖ በሚል ሰበብ ነው የተገኘው ወጣት ነው ዝም ብሎ። አሁን በዚህ ጭንቀት ላይ ኮሮና ቫይረስ አትውጡ፣ አትግቡ በሚባልበት ሰዓት ከቫይረስ የበለጠ ነው አሁን እንደዛ ህዝብ የሞተው ማለት ነው። እነዛ ፋኖ ተብሎ ስማቸውን እየሰየሙ ለከተማው ጸጥታ ሲደፈርስ ፈጥነው የሚደርሱ የህዝቡ ሰላም የሚጠብቁ አካሎች ነበሩ። ማን ወከላቸው እንግዲህ እየተወከል እንግዲህ ከመንግስት ድጋፍ ያገኘ ይመስለናል እኛ። እንግዲህ ከገጠር ነው ያለ ነው ከህዝቡ ጋርም ሰላም ናቸው ከመንግስት ጋርም ምንም ያደረጉት ነገር የሰሜን ወሎ ዞን ሰላምና ደህንነት መምሪያ ኃላፊ ኮሎኔል ኃይለ ማርያም አምባይ እርምጃው ከመወሰዱ በፊት ግለሰቦቹ ወደ ህጋዊነት እንዲመለሱ ተደጋጋሚ ጥረት ተደርጎ ነበር ይላሉ። እዚያ አካባቢ ያለው አንዳንድ ህገ ወጦች በህገ ወጣ አደረጃጀት ዝም ብሎ ችግር የሚፈጥሩ ግለሰቦች ነበሩ። እነዚያ ግለሰቦች በተደጋጋሚ እርምት ሊሰጣቸውም እንዲስተካከሉ ባለመቻላቸው የተነሳ ያው የማስተካከያ እርምጃ ተወስዷል። አሁን አካባቢው ሰላም ነው። እነዚህ ግለሰቦ ችግሮች ፈጠሩት የሚሏቸው ችግሮች አሉ። ከመንግስት ህግ ውጭ በቃ ሌባዎች ከማረሚያ ቤት እየጠፉ ነፍስ ያጠፉ ሽፍታዎች አይነት ሰዎች ናቸው። እነዚህ ሰዎች ደግሞ ከመንግስት ቁጥጥር ስር በመሆን የተለያየ ህገ ወጥ አደረጃጀት በመፍጠር ችግር እየፈጠሩ በመገኘቱ የማስተካከያ እርምጃ ተወስዷል። አንዳንድ ሰዎች ፋኖ በሚል ሰበብ ነው ተመቱት የሚሉት አለ እና ለዚህስ ምንድን ነው ምላሽ? ፋኖ አደለም ህገ ወጥ ዘራፊዎች መንገድ ቁሙ የሚዘርፉ ድሃውን የሚበዛ ብዙዎች ናቸው። ታኖ የሚባል እንደዚህ አይነት አደረጃጀት ዛሬ ጠዋት አካባቢ ወደ ብልባላ ተኩስ ልውጥ ነበረ። በተኩስ ልውጥ የሞቱ ሰዎች አለ የሚልም መረጃ ደርሰውን ነበረ። በሞትም በቁስልም አጠቃላይ በተለያየ ነገር ሲሰራ ካለ ይህን አጣርተን ፖርት እናደርጋለን። ችግር የለውም። አንዳንድ በማህበራዊ ድረገጾች አስተያየታቸውን ያሰፈረው አካላት ቦታው ከፍተኛ የቱሪስት ፍሰት ያለበት በመሆኑ እርምጃውን በወሰደው እና እርምጃው በተወሰደበት አካል መካከል ዘላቂ የሰላም ድርድር ቢደረግ መልካም ነበር የሚል አስተያየት ሰጥተዋል በአካባቢው የጸጥታ ኃይሎች እንቅስቃሴ መኖር በላሊበላና በብልባላ ከተማ የስጋት ድባብ ፈጥሮ እንደነበር ነዋሪዎች ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የኦሮሚያ ፖሊስ የክልሉ ፍርድ ቤት በነጻ እንዲለቀቁ ያዘዛቸውን ሶስት የኦሮሞ ነጻነት ግንባር ኃላፊዎችና ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችን እንዲለቅ ጠየቀ። በአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ቢሮ የኢትዮጵያ ጉዳዮች ሰብአዊ መብት አያያዝ አጥኒ አቶ ፍስሐ ተክሌ ግለሰቦቹ በፖሊስ አላግባብ ታስረዋል ብለዋል የኦሮሚያ ፖሊስ ኮሚሽነር ታስረዋል ስለተባሉ ሰዎች መረጃ የለኝም ይላሉ ገልሞ ዳዊት ዝርዝሩን ያሰማናል አምነስቲ ኢንተርናሽናል እንደገለጸው ሶስቱ የኦሮሞ ነፃነት ግንባር ኃላፊዎች ማለትም ባቲፍ ላይ ብልሱማ አራርሳና አገዳ ገቢሳ እንዲሁም ሁለቱ የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላና ዋቆኖ ላይ የኦነግ አመራሩ አብዲ ረጋሳ በቁጥጥር በዋሉበት ወቅት ነበር በፖሊስ ፎቶ አንስታቸዋል በሚል በቁጥጥር ያዋሉት። ከዚያ በኋላ ሁሉም ተጠርጣሪዎች ፍርድ ቤት ተወስደው የቀረቡበት ችሎት በነጻ እንዲለቀቁ ብይን ቢሰጥም ፖሊስ ግን ያለምንም ምክንያት አስረዋቸዋል ብለዋል። አቶ ፍስሀ ተክላይ በአምነስቲ ኢንተርናሽናል ምስራቅና ደቡባዊ አፍሪካ ቢሮ የኢትዮጵያ ጉዳዮች ሰብአዊ መብት አያያዝ አጥኚ። የተለያየ ምክንያት የፈጠሩ መታወቂያችሁ ልክ አይደለም ችግር አለበት። ከዛ በኋላ ደግሞ የኦሮሚያ ፖሊስ ኮሚሽን ይፈልጋቸዋል እያተባለ እዛው ቡራዩ ፖሊስ ጣቢያ ነው ያሉት። ጠበኮቻቸውም ማግኘት አልቻሉም። አብዛኛዎቹን አንዱን ብቻ ነው ማግኘት የቻሉት፣ ሌሎቹን ማግኘት አልቻሉም። ይሄ ደግሞ አቅጣጫ እየያዘ ነው። አሁን ባለፈው አብዲ ረጋሳ ተያዘ፣ ክስ ቀረበበት። ከዛ መንግስት ዝገቡ ተዘጋ። አሁን የት እንዳለ አይታወቅም። ከዛ ቤትም እንደዚሁ ሌሎች ሌሎች ሰዎችን ታስረዋል። እና ከጃንዋሪ ጀምሮ እንግዲህ ተስሩ ብዙ ሰዎች እንዳሉ ነው ምናውቀው። ሌፍት ሌሎች ቦታዎችም ላይ አሁን በቅርብ የታሰረች ኤልዛቤት በትባለው ልጅ አለች። ኤልሳ ከካራሪ ክልል አማራ ክልልም ላይ እንደዚህ አይነት ነገሮች እንዳሉ ይታያል። እና ምርጫውን በከመቅረቡ ጋር ተያያዘም ይሁን ብዙዎቹን ተቃዋሚ ፓርቲዎች እና መንግስትን በተለያየ ጊዜ ላይ የሚተቹ ጸሐፊዎችና ጋዜጠኞችን የማሰር ነገር እየታየ ነው። ይሄ አቅጣጫም ወደፊት መቆም አለበት ነው ምንለው። ዶክተር ተኩማ ዳባ የተጠርጣሪዎቹ ጠበቃ ናቸው። የአምስቱም ሰዎች ክስ ፎቶ አንስታችሁ ሁከት ፈጥራችኋል በሚል መጀመሪያ እንደታሰሩ ነው ለአሜሪካ ድምጽ የተናገሩት። አቃቤ ሕግ የክስ መዝገቡን ከዘጋ አሁን ሳምንት አልፎታል። ከዚያ በኋላ እነኚህ ሰዎች ፍርድ ቤት ቀርቦ አያውቁም። ይህ ማለት ሳምንቱም ሙሉ ያለ ፍርድ ቤት እውቅና ታስረዋል ማለት ነው። እኔ ብቻ አይደለው። ሙሊሳ እጀታ የሚባሉ ጠበቃም የቡራዩ ከተማ ፖሊስ ኮሚሽን ሄደው ጠይቀዋል። አስተዳዳሪዎች ጋርም ሄደዋል። እስከ ኦሮሚያ ፖሊስ ኮሚሽን ሄደን ጠይቀናል። ማንንም ማግኘት አልቻልንም። ለዚህ ብቻም አይደለም ለአቶ አብዲ ጉዳይም ስንመላለስ ነበረ። ነገር ግን ስለዚህ ጉዳይ ማንም መልስ የሚሰጠን ሰው ማግኘት አልቻልንም ሲሉ ይናገራሉ። ስለ ጉዳዩ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት የቢሮ ኃላፊ አቶ ጌታቸው ባልሻ የኦሮሚያ ፖሊስ ኮሚሽን መልስ ይሰጣቸዋል ሲሉ ወደ ኮሚሽነር አራርሳ መርዳሳ አመሩን። የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ ግን ፍርድ ቤት ለቀዋቸው እስካሁን ግን ከፖሊስ ቁጥጥር አልተለቀቁም ስለተባሉት የኦነግ አመራሮችና የኦሮሚያ ኒውስ ኔትወርክ ጋዜጠኞች ምንም መረጃ የለኝም ሲሉ መልሰዋል። የታሰረ ሰው እንዳለ ምንም መረጃ የለኝም። አምነስቲ ኢንተርናሽናልም ከመግለጫው በፊት ሊጠይቁን ይገባ ነበር፣ ያንን ግን አላደረጉም። የኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ሽመልስ አብዲሳ ትላንት ኮሮና ቫይረስ ስርጭት ለመክታት ያመች ዘንድ 13321 የህግ ታራሚዎች በቅርታ እንዲፈቱ ውሳኔ ያሳለፉ ሲሆኑ ፖሊስ አለአግባብ ይዘዋቸዋል የተባሉት የኦነግ አመራሮች እና የኦኤንን ጋዜጠኞች ግን ከተፈቱት ውስጥ እንደሌሉ ተገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ሳርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ለዓለም የጤና ድርጅት የምትሰጠውን የገንዘብ ድጋፍ ልትቆርጥ እንደምትችል ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። የጤና ድርጅቱ ለቻይና ያዳላል የሚል ስሞታ አላቸው የአሜሪካው ፕሬዚዳንት። የዓለም የጤና ድርጅት ግን በኮቪድ-19 ዓለም አቀፍ ወረርሺ ላይ ግዙፍ ስራዎችን እያከናወነ መሆኑ እየተነገረ ነው። ስቲቭ ሀርማን ከዋይት ሀውስ ያጠናቀረው ዘገባ ዝርዝሩን ይዟል። ሰለሞን አባተ ያቀርበዋል። ኮቪድ-19 እያደረሰ ያለውን የከበደ ጥፋት የዓለም የጤና ድርጅት ቀደም ሲል ማየት ተስኖታል የሚል ክስ እያሰሙ ያሉት ፕሬዝደንት ዶናልድ ትራምፕ ሀገራቸው ለድርጅቱ የምትሰጠውን ግዙፍ መጠን ያለው የሚባል ገንዘብ እንደምታቅብ ተናግረዋል። በኮቪድ-19 ጉዳይ ተሳስተዋል ግዝፈትና ክብደቱን ስተዋል፣ ብለዋል ትራምፕ ስለ ደብሊው ኤች ኦ ሲናገሩ። ምናልባትም ደብሊው ኤች ኦ እንዲያ የሆነው በፕሬዚደንቱ ክስትና መከራከሪያ ወረርሽኙ ለተጫረባት ቻይና የተለየ አመለካከት ስላለው ሳይሆን አይቀርም። የእርሳቸው ሀሳብ ነው። ወደ ቻይና በጣም የተሳቡ ናቸው፣ ብለዋል ሚስተር ትራምፕ። ይህንን ጉዳይ ደግሞ ጠልቀን እንፈትሸዋለን፣ ሲሉም አክለዋል። በእንዲህ አይነት የከበደ ዓለም አቀፍ ወረርሽኝ ውስጥ ከድርጅቱ ላይ ገንዘብ ማነቅ ብልህነት ይሆናል ብሎ ጋዜጠኛ የጠየቃቸው ጊዜ ግን የመጀመሪያ ዛቻቸውን አጥፈዋል። ፕሬዚደንቱ እናየዋለን ገንዘብ የመከልከልን ጉዳይ በሚል አሻሽ ለውታል። በእርግጥ ለዚህ የፕሬዚደንት ዶናልድ ትራምፕ ክስ የዓለም የጤና ድርጅት መልስ አልሰጠም ወይም ለቀረበለት ጥያቄ ወዲያው ለመመለስ አልተጣደፈም። ይሁን እንጂ ከፕሬዚደንቱ መግለጫ ከጥቂት ደቂቃዎች በፊት ተናግረው የነበሩት የደብልዩ ኤች ኦ ቃል አቀባይ ስቴፋን ዱያሪች ይህንን በድርጅታቸው ላይ የሚሰማ ጅምላ ወቀሳ አጣጥለዋል። በኮቪድ ላይ ግዙፍ ስራ ሰርተናል ብለዋል። ዓለም አቀፍ መመሪያዎችን በማውጣትና በማሰራጨት መንግስታትን በስልጠና በማገዝ ሀገሮች ለወረርሽኙ ምላሽ መስጠት እንዲችሉ ለመደገፍ በሚሊዮኖች የሚቆጠሩ ቁሳቁስና መሳሪያዎችን በመላክ ጭምር ዱያሪች በሌላ በኩል ደግሞ አዲሱ ኮሮና ቫይረስ በዩናይትድ ስቴትስ ምጣኔ ሀብት ላይ በትሪሊዮኖች የሚገመት ጉዳት እንደሚያደርስና ሰውንም በገፍ እንደሚገድል አስተዳደራቸው በውስጥ ካለው መረጃ ቀድሞም ያውቅ እንደነበረ የሚነሱባቸውን ጥያቄዎች ፕሬዚደንቱ አያከብሯቸውም፣ ይገፏቸዋል፣ አይቀበሉም። ኮቪድ-19 ከአስር በላይ ሀገሮችን ማዳረሱ የታወቀ ጊዜ ጥር ሀያ ላይ ልክ ከሁለት ወር ከሳምንት በፊት ማለት ነው። የትራምፕ የንግድ አማካሪ ፒተር ናቫሮ የመጀመሪያውን ደወል በራሳቸው በፕሬዚደንቱ ለሚመራው ብሔራዊ የደህንነት ምክር ቤት አቃጭለው እንደነበር ተዘግቧል። ትራምፕ ግን አላየሁትም ብለዋል። ያ ናቫሮ እንደ ሀሳብ ኮቪድ-19 እስከ መቶ ሚሊዮን አሜሪካውያንን ሊያዳርስና ከአንድ ሚሊዮን እስከ ሁለት ሚሊዮን ሰው ሊገድል እንደሚችል አስጠንቅቀው እንደነበር የዋይት ሀውስ ምንጮች ጠቁመዋል። ራሳቸውን ለሀገራቸው ከአንድ ባንድ መሪ ወይም የድጋፍ ቡድን አውራ ጋር ያመሳሰሉት ፕሬዚደንት ትራምፕ ሁከትና ድንጋጤን መፍጠር አልፈልግም ብለዋል። መረጃው ያኔ ደርሷቸው ቢሆን ኖሮ እንኳ ይፋ እንደማያደርጉት አስረግጠው ሲናገሩ፣ በእርግጥ ፕሬዚደንቱ ከእኛው የንግድ አማካሪያቸው ናቫሮ በደረሳቸው አንድ ማሳሰቢያ መሠረት ፈጥነው እርምጃ የወሰዱበት ጊዜም ነበር ከቻይና የሚነሱ ጉዞዎች ላይ እገዳ ጥለዋል። ያንን እርምጃቸውንም ደጋግመው እያሞጋገሱ አንስተዋል። እንዲያም ሆኖ ግን ያ ቫይረስ መጥቶ ጠፊ እምብዛም የማይከፋ አድርገውም ተናግረውለታል። ለእኛ መጨረሻው መልካም ይሆናል ብለው ነበር ጥር ሃያ አንድ አድርገውት በነበረ አንድ ንግግር። ስለዚያ መልእክታቸው ትናንት አንድ ጋዜጠኛ ሲጠይቃቸው ከዚያ የተሻለ ማለት አልችልም ነበር ብለዋል። ባጭሩ ለማንኛውም ኮቪድ-19 እንደተሰጋው ወደ ምድረ አሜሪካ መዝለቁ አልቀረም፣ ገባ። አንዳንዶች አቀለሉት፣ አንዳንዶችም አከበዱት። ሁለት ወራት ባልሞላ ጊዜ ውስጥ ታዲያ አራት መቶ ሺህ ሰው ለአዲሱ ኮሮና ቫይረስ ተጋለጠ። አሜሪካም ከ12 ሺህ በላይ ልጆቿን እንዲህ ፈጥና አጣች ይላሉ አሁን እየወጡ ያሉ ዘገባዎች። ይህ ሳምንት እጅግ የከበደው ነው ነው የሚባል በመጪዎቹ ሳምንታትም እምብዛም በጎ ነገር አይጠበቅም። በእርግጥ አንዳንዶች ዛሬ ሆኑ የተስፋ ጭላንጭል ቢታያቸውም የዓለም የጤና ድርጅት ለአሜሪካ ፕሬዚደንት ወቀሳዎችና ክስስ የሚሰጠው መልስ ይኖር ይሆን እንጠብቃለን። ሰሎሞን አባተ ነኝ በኮቪድ-19 ወረርሽኝ ምክንያት እየሠራሁበት ካለሁት ዋሽንግተን ዲሲ ዋተርፍሮንት ከሚገኘው መኖሪያዬ ያቀረብኩላችሁ። ሰለሞን አባተንና ባልደረባችን ስቲቭን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ለሁለተኛ ቀን በሆስፒታል የጥብቅ ክትትል ክፍል ተኝቶ ያሳለፉት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ሁኔታቸው የተሻሻለ መሆኑን የጤና ሚኒስትሩ ተናግረዋል። የዓለም የጤና ድርጅት የአውሮፓ ጽሕፈት ቤቱ ኮሮና ቫይረስን ለመከላከል እየተወሰዱ ያሉ እርምጃዎችን ቸኩሎ ማላላት አይገባም ሲሉ አስጠንቅቀዋል። ሌሎች ዜናዎችን ያካተተውን የኮሮና ቫይረስ የዓለም ሁኔታን ዘገባ ቆንጅታዬ ይዛለች። ለንደን በሚገኝ ሆስፒታል የጥብቅ ክትትል ክፍል ለሁለተኛ ቀን ያደሩት ጠቅላይ ሚኒስትር ቦሪስ ጆንሰን ተሽሏቸው አድረዋል። ጥሩ መንፈስ ላይም ናቸው ሲሉ የጤና ሚኒስትሩ ኤድዋርድ አርጋር ናቸው ያስታወቁት። ጠቅላይ ሚኒስትሩ እንደሚታወቀው ቫይረሱ እንዳገኛቸው በምርመራ ከታወቀ ወዲህ ራሳቸውን ከሌላ ሰው ለይተው ከተቀመጡ በኋላ ስላልተሻላቸው እሁድ ለት ሆስፒታል ገብተው ባስ ሲልባቸው ነው ወደ ጥብቅ ክትትል ክፍል የተዛወሩት። በሀገራቸው በብሪታንያ የተረጋገጠው የኮሮና ቫይረስ ተጠቂዎች ቁጥር ወደ 56 ሺህ ገደማ ደርሷል። 6100 ሰዎችም በሕመሙ ሕይወታቸው አልፏል። ብሪታንያ ካለፉት ሁለት ሳምንታት አንስታ የእንቅስቃሴ እገዳ ትእዛዞችን ስራ ላይ አውላ ነው ያለችው። ወደ ደቡብ ኮሪያ ስናመራ ያቺ ሀገር ብዙ ሀገሮች የወሰዷቸውን ጥብቅ ከቤት አትውጡ መመሪያዎች አልተከተለችም። ይልቁኑ ህዝቡ የእርስ በርስ ግንኙነቱን በርቀት እንዲያደርግ በማሳሰብና ትምህርት ቤቶችን በመዝጋት ነው የቫይረሱን ስርጭት በእጅጉ ልትቀንስ የቻለችው ዛሬ የተገኙት አዲስ የቫይረሱ ተጠቂዎች 53 መሆናቸውን የደቡብ ኮሪያ መንግስት አስታውቋል። ባለፉት ቀናት የተመዘገቡ ዕለታዊ የአዲስ ተያዦች አሃዞችም በዚሁ አካባቢ ነበሩ። በዋና ከተማዋ በሶል የቫይረሱ ተያዥ ቁጥር ሊጨምር የሚል ስጋት በመኖሩ የከተማዋ ከንቲባ የመሸታ ቤቶችና የጭፈራ ቤቶች እንዲዘጉ መታዘዙን አስታውቀዋል። የደቡብ ኮሪያው ጠቅላይ ሚኒስትር ቻንግ ሲ ኪዩን በሰጡት መግለጫ የደቡብ ኮሪያ ተወላጆች እንዳይገቡ ከከለከሉ ሀገሮች ለሚመጡ ተጓዦች ለወትሮ ቪዛ ሳይጠየቁ ይገቡ የነበረውን ያም ፈቃድ አቁመናል ብለዋል። ማናቸውም የውጭ ሀገር ዜጋም ለአጣዳፊ ጉዳይ ካልሆነ በስተቀር እንዳይገባ የሚከለክሉ ደንቦችን ስራ ላይ መዋላቸውንም አመልክተዋል። በዩናይትድ ስቴትስ በኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር አራት መቶ ሺህ ገደማ ደርሷል። ይህ በየትኛውም ሀገር ካሉት የቫይረሱ ተጠቂዎች አሃዝ ከእጥፍ በላይ የበለጠ ነው። ቫይረሱ ከሁሉም ይበልጥ በተዛመተባት በኒውዮርክ ክፍለ ግዛት ትናንትና ከ700 በላይ ህሙማን ለህልፈት መዳረጋቸው ነው ይፋ የተደረገው አገረ ገዢው አንድሮ ኮሞ ሲያብራሩ ግን እነዚህ የሞቱት ሰዎች አሃዞች ከሳምንታት በፊት ታመው የቆዩ ሰዎችን የሚመለከቱ ዘግየት ብለው የገቡ ጠቋሚዎች መሆናቸው ታሳቢ መደረግ አለበት ብለዋል። ሆስፒታል የሚገቡ ከዚያም አልፎ የመተንፈስ እርዳታ መሳሪያ የሚያስፈልጋቸው ህሙማን ቁጥር እየቀነሰ መሆኑን አገረ ገዢ ገልጸዋል። የቫይረሱ ስርጭት ፍጥነት ጋብ የማለት ተስፋ እንዳለ ምልክቶች መኖራቸው ቢገለጽም የኒውዮርኩ አገረ ገዢና ሌሎችም መሪዎች ይህ እንዲሆን ያገዙትን የእንቅስቃሴ እገዳ እርምጃዎች አሁን ማቆም የሚገባበት ደረጃ ላይ አይደለንም በማለት እያስጠነቀቁ ናቸው። በዩናይትድ ስቴትስ የወረርሽኙ ፍርሃት በነገሰበት በዚህ ወቅት የዊስከንስን ክፍለ ግዛት መራጮች በትናንትናው እለት ድምጻቸውን ሊሰጡ ወጥተዋል። ይህ የሆነው ምርጫው ለሌላ ጊዜ እንዲተላለፍ የክፍለ ግዛቲቱ ዲሞክራቱ አገረ ገዢ ያደረጉትን ውሳኔ የግዛቲቱ ጠቅላይ ፍርድ ቤት ከቀለበሰው በኋላ ነው። ከወትሮ ቁጥራቸው አነስ ባሉት የድምፅ መስጫ ጣቢያዎች በረጃጅም ሰልፎች ተራ ይዘው ዳኞቻቸውን፣ የአካባቢ አስተዳደር ባለስልጣኖቻቸውን እና ዲሞክራቶቹ ደግሞ ፕሬዝደንታዊ እጩ ተፎካካሪያቸውን በመረጡበት በትናንቱ የድምፅ አሰጣት ሂደት መራጮች እርስ በርስ ርቀታቸውን ለመጠበቅ ሲሞክሩ እንደነበረ ነው የተስተዋለው። በአውሮፓ ኖርዌይ ዴንማርክና ኦስትሪያ እንዳደረጉት ሁሉ የእንቅስቃሴ ገዳዎችን ለማላላት እቅድ እንዳላት ይፋ አድርጋለች። አምስት ሺ ዘጠኝ መቶ የኮሮና ቫይረስ ተጠቂዎች የተመዘገቡባት ኖርዌይ በዚሁ በሚያዝያ ወር ውስጥ ትምህርት ቤቶችን ለመክፈት ማቀዷን ነው መንግስቱ ያስታወቀው። የዓለም የጤና ድርጅት የአውሮፓ ዲሬክተር ግን የኮሮና ቫይረስ ስርጭትን ለመከላከል የተወሰዱ እርምጃዎችን ቸኩሎ ማላላት እንደማይገባ አስጠንቅቀዋል። ሃንስ ክሉገ ዛሬ ለሮይተርስ በሰጡት ቃል፣ ይልቁንስ አሁን ያለብን የሕብረተሰቡን ሙሉ ድጋፍ አስተባብረን ወረሽኙን ጨርሶ ለመቆጣጠር የጋራ ጥረታችንን በእጥፍ ድርብ አጠናክረን መቀጠል ነው ሲሉ መክረዋል። በቫቲካን የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ከዓለም አቀፉ ወረርሽኝ ትርፍ ለማጋበስ የሚሯሯጡ ወገኖችን ገስጸዋል። አክለውም እግዚአብሔር ልቦቻቸውን ይቀይርላቸው ዘንድ እጸልያለሁ ብለዋል። በሌላ በኩል ጀርመን የቫይረሱ ተጠቂዎቿ ቁጥር ከ100 ሺህ አልፏል። በዚህም ዩናይትድ ስቴትስ፣ ስፔን፣ ጣሊያን እና ፈረንሳይን በአመስተኛነት ተከትላለች። ይህ በዚህ እንዳለ የኖቬል ኮሮና ቫይረስ ወረርሽኝ ሀ ብሎ የተቀሰቀሰባትና የሚበዛው ሕዝቧ የተያዘባት የቻይናዋ ክፍለ ግዛት ሁቤይና ዋና ከተማዋ ውሃን ለሶስት ወራት በጥብቅ ቁጥጥር ተዘግተው እንደከረሙ የሚዘነጋ አይደለም። የወረርሽኙ ተጠቂዎች ቁጥር መቀነሱን ተከትሎ ታዲያ ከዋና ከተማዋ ከውሃን ነዋሪዎች መውጣት እንዲችሉ መንግሥት መፍቀዱን ተከትሎ በብዙ አስር ሺዎች የተቆጠሩ የከተማዋ ነዋሪዎች ዛሬ በመኪና በባቡርና በአውሮፕላን ጉዞ ጀምረዋል። መንግሥቱ የመዘዋወር ፈቃዱን ሲሰጥ ታዲያ በጤናማ ሁኔታ ላይ መሆናቸውንና በቫይረሱ ከተጠቃ ሰው ጋር በቅርብ ጊዜ አለመገናኘታቸውን የሚያመለክት መተግበሪያ በየእጅ ስልካቸው እንዲያስገቡ ግዴታ አድርጎባቸው መሆኑ ነው የተገለጸው። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ቆንጅ ታዬ ለዘገባው እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን ተወያዩ ለሞባይል ስልኮቻችሁ ደግሞ ታብሌቶች ና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ ስልክ ቁጥራችንን እናስታውሳችሁ 2022059942 በሚለው ስልክ ደውላችሁ በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ የወይብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝ ተበላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁ ሆኑ። ወደ ቀጣዩ ዘገባ እንለፍ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ የተባለው የፖለቲካ ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ በነሐሴ ወር ለማካሄድ አቅዶት የነበረውን ምርጫ እንዲራዘም መጠየቁን እንደማይቀበለው ገልጿል። ምርጫው በፌዴራል ደረጃ የማይካሄድ ከሆነ ክልሉ ምርጫውን እንዲያካሂድ ባወጣው መግለጫም ጠይቋል። ይህንንም መግለጫ ተከትሎ ከህወሓት ባገኘነው አስተያየት የ2012 የምርጫ መራዘም ጥያቄ በምርጫ ቦርድ የወጣው መግለጫ ጊዜውን ያልጠበቀና ብዙ ጥናት ያልተካሄደበት ነው ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የኮሮና ቫይረስ ስርጭት እጅግ በሚያሳስብ ደረጃ ላይ እያለ እና የትግራይ ክልል መንግስትም ይህንን ከግንዛቤ ውስጥ አስገብቶ የአስቸኳይ ጊዜ አዋጅ አውጆ እያለ ጊዜው አይደለም ማለት እርስ በርሱ የሚጣረስ ነው ሲል ምላሽ ሰጥቷል። ሙልጌታ ጽብሐ ዝርዝራለው። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ በትናንትና ዕለት ባወጣው መግለጫ ነሐሴ ሃያ ሶስት ሁለት ሺ አስራ ሁለት ዓመተ ምሕረት ይካሄዳል ተብሎ የነበረውን ሀገር አቀፍ ምርጫ እንዲራዘም የኢትዮጵያ ምርጫ ቦርድ ያወጣው መግለጫ አንቀበለውም ብለዋል። የህገመንግስት የህገ መንግስት ጥሰት ብቻ ሳይሆን የብሔር ብሔረሰቦች የራስን እድል በራስ የመወሰን መብት የሚጥስና የሚያገናኛቸው የፌዴራሊዝም ስርዓትም የሚያቋርጥ ነው ሲል መግለጫው አስታውቋል። የምርጫ ቦርድ ኢ ህገ መንግስታዊ በሆነና ባልተሰጠው ስልጣን የምርጫ ጊዜ ማራዘም አይችልም ብለዋል። ሳልሳይ ወያንም በሀገሪቱ ህገ መንግስት የተመረጠ መንግስት አምስት ዓመታት የስልጣን ጊዜ እንዳለው በሚደነገገው መሰረት ምርጫ ቦርድ ሊያራዝመው አይችልም ሲል ሲል ገልጿል። ቦርዱ እንደ አዲስ ከተዋቀረ ጀምሮ ምርጫ ለማካሄድ ቁርጠኛ የሆነ ስራ አፈጻጸም አልነበረውም ያለው በመግለጫው ምርጫው መራዘሙ ከመስከረም 2013 ጀምሮ በኢትዮጵያ ህጋዊ መንግስት ስለማይኖር ውሳኔው አንቀበለውም ብሏል። ሳልሳይ ወያነ ትግራይ በመግለጫው የትግራይ ክልል መንግስትም ህጋዊ ቁቡልነት ስለማይኖረው በክልሉ የራሱ ምርጫ ለማካሄድ ዝግጅት እንዲያደርግ ጥሪ አቅርቧል። በጉዳዩ ላይ የትግራይ ክልል መንግስት ገዢ ፓርቲ ህወሀት አቋም ለፓርቲው የማዕከላዊ ኮሚቴ አባልና በህወሀት ጽህፈት ቤት የገጠር አደረጃጀት ኃላፊ አቶ ነጋ ሰፋ ህወሀት ካለፈው አመት ጀምሮ ምርጫው እንዳይካሄድ የሚያደናቅፉ እንዳሉ አምኖ እየገለጸ ነበር ብለዋል። ሀገራዊ የህዝብና የቤት ቆጠራ መራዘሙ ተከትሎ ምርጫው ላይካሄድ ይችላል በማለት ፓርቲያቸው ቀድሞ እንደተወያየበትም አንስተዋል። ባለፈው ህዳር ወር ምርጫ በሀገር አቀፍ ደረጃ የማይካሄድ ከሆነ በክልል ደረጃ ማካሄድ እንዳለብን እንደ ፓርቲ አቅጣጫ አስቀምጠናል ብለዋል። አቶ ነጋም መረጻት ዘይተኻይዱ ድሕሪ መስከረም 2013 ሕጋዊ መንግስት ኣይህሉን ምርጫ ካልተካሄደ ከ2013 መስከረም በኋላ ሕጋዊ መንግስት አይኖርም። የፌዴራል ብቻ ሳይሆን የትግራይም ሕጋዊ አይሆንም። በቅድሚያ መስራት ያለብን በሀገር አቀፍ ደረጃ ምርጫ እንዲካሄድ ብዙ ገፍተን፣ የውጭ ኃይሎችም ባደረጉት ግፊት ምርጫው እናካሄዳለን ወደሚል መንግስት መጣ። እኛም ተቀብለን መሄድ ጀመርን። ነገር ግን ካለው የመንግስት አካሄድ ምርጫው የማይካሄድበት እድል ሰፊ እንደሆነ ተገንዝበን ምርጫ የማይካሄድ ከሆነ እንደ ትግራይ ምርጫ ማካሄድ መካሄድ አለብን። ዲፋክቶ ስቴት ተብሎ ከዚህ በፊት ተቀምጦ የነበረውም ከዚህ ጋር ተያይዞ ነው። ይህንንም በወይን መጽሄት አሳትመን ካድሬዎች እንዲወያዩበት አድርገናል። የሚፈልገውም ገዝቶ አንብቦታል። ምርጫ ለማካሄድም ምን መደረግ አለበት፣ የክልሉ ምክር ቤት የምርጫ ኮሚሽን መቋቋም አለበት ተብሎ አስፈላጊ ጥናቶች እየተካሄዱ ነበር ነው ያሉት። የኢትዮጵያ ምርጫ ቦርድ ነሐሴ 23 2012 ዓ ም ምርጫ ለማካሄድ ጊዜ ሰሌዳ አውጥቶ መንቀሳቀስ ጀምሮ ነበር። ነገር ግን በኮሮና ወረርሽኝ ምክንያት ምርጫው እንዲራዘም ተወስኗል። ይህ ውሳኔ ያልበሰለ እንዲሁም ገና የወረርሽኙ ደረጃ ሳይታወቅ የተካሄደ ነው ብለዋል። አቶ ነጋ ሰፋም ኢትዮጵያ ጠቅላይ ሚኒስተር በኢትዮጵያ አንድ ጃፓናዊ በኮሮና ቫይረስ መያዙን ሲታወቅ ጠቅላይ ሚኒስትሩ መግለጫ ሲሰጥ ስለሌሎች ሌሎች የመከላከል ስራ ህዝቦ ከዚህ ወረርሽኝ ለማዳን መንግስት የሚከተለውን አቅጣጫ ከማስቀመጡ በፊት ስለ ምርጫ ነው የተናገረው። የምርጫ ጉዳይ የምርጫ ቦርድ ያየዋል፣ አይቶም ውሳኔ ያስተላልፋል ብለዋል። ምርጫው እንደማይፈልጉት ማሳያ ነው። ምርጫ ቦርድም ብዙ ሳይቆይ ምርጫውን እንዲራዘም ወስኗል። ስለዚህ ትክክል አይደለም፣ መራዘም አይገባውም። ህመሙ በወረርሽኝ መልክ የሚሰራጭ ነው፣ ሁላችንም ትኩረት ልናደርግለት የሚገባ ነው። ነገር ግን ውሳኔው ብዙ ያልበሰለ ሁኔታውን በማገናዘብ የተወሰነ አይደለም። ምርጫ የማይካሄድ ከሆነ መንግስት ቅቡልነት የለውም። ስለዚህ እንደ ፓርቲ በጉዳዩ ላይ እየተወያየንበት ነው ነው ያሉት። በቀጣይ የፓርቲያቸው ውሳኔ ከአሁን በፊት በክልል ደረጃ ምርጫ ማካሄድ አለብን ተብሎ የነበረው ሊሆን እንደሚችል አቶ ነጋ አመላክቷል። የኢትዮጵያ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በቦርዱ ላይ ስለተሰነዘሩ ትችቶች ምርጫ ቦርዱ ከስልጣኑ ውጭ ምርጫ እንዲራዘም አልወሰንም፣ በተገለጸው የጊዜ ሰሌዳ ምርጫውን ማካሄድ እንደማይችል ነው ያሳወቀው ብለዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን አላራዘምም ምርጫ አራዝመናል የሚል ቃል አልተጠቀምንም። ያራዘምንበት ቀን ይሄ ነው ብለን ቀን አልቆረጥንም። ያልነው ምንድን ነው? አሁን ባለው ሁኔታ በሰጠነው ጊዜ ከሰሌዳ ውስጥ ምርጫውን ማካሄድ ስለማንችል አለመቻላችንን አሳውቀን ችግሮችን ዘትር ጠቅሰን ለሚመለከተው አካል ካላል ነው። ስለዚህ ምርጫ ቦርድ ምርጫውን አራዝመዋል የሚባለው ሲጀምር ሀሳቡ ራሱ የተሳሳተ ነው። አራዝመናል ይሄ ነው ሌላ ቀን ቆርጠን ከህገ መንግስቱ ተጠቀሰው ቀን ውጭ አልሄድንም። ስለዚህ ያደረግነው ምንድን ነው? ባለው ከአቅም በላይ በሆነ ችግር የተነሳ እኛ በእኛ በኩል ማካሄድ ስለማንችል ማንችልበት ምክንያት ዘርዝረን አለመቻላችንን ብቻ ነው የገለጽ ነው። ውሳኔው ጊዜው ያልጠበቀና የቫይረሱ ወረርሽኝ በሀገሪቱ ያለበት ደረጃ በደንብ ሳይጠና ነው ለሚለው ምላሽ የሰጡ ወይዘሪት ሶሊያናም በሀገሪቱ ይሁን በዓለም አቀፍ ደረጃ ወረርሽኙ አሳሳቢ ደረጃ እንዳለ ይታወቃል ብለው ራሱ የትግራይ ክልል መንግስት የሚመራው ፓርቲ ህወሀት የቫይረሱ ወረርሽኝ አሳሳቢነት ተረድቶ አስቸኳይ ጊዜ አዋጅ ባወጀበት ጊዜ ይህንን አስተያየት መስጠቱ እርስ በራሱ የሚጣረስ ነው በማለት ገልጸዋል። የቦርዱ ማራዘሚያ ቀድሞ የወሰነው ጊዜ የጠበቃ አይደለም ነው የሚለው። አይ ቲንክ በጣም በግልጽ ትግራይ ክልል በህወሀት ነው የሚመራው። አስቸኳይ ጊዜ አዋጅ አውጇል ራሱ ይህንን አስቸኳይ ጊዜ አዋጅ ሲያወጭ የችግሩን አስቸጋሪነትና በጣም ጥልቅነት ተረድቶ ነው። ክልሎች የወሰዷቸው እርምጃዎች አንደኛው ይህን ምሳሌ እኛ ስንወስድ ግብአት ከሆነው መካከል በየተለያየ ሁኔታ ትግራይ አስቸኳይ ጊዜ አዋጅ፣ ሌሎች ከተሞቻቸውን መዝጋት እንቅስቃሴዎችን ዎችን የዘጉበት መንገዶች የማይፈቀዱበት ከተሞች እራሳቸው አሁን ከቤት መውጣት ተከልክለው ሎክዳውን የሆኑበት ሁኔታን ያለው በዚህ ሁኔታ ውስጥ የመቅዳ ዝግጅትን ማካሄድ በጣም አስቸጋሪ ነው። ስለዚህ በተለይ ከህወት በኩል በአንድ በኩል የሚያስተዳድረው ክልሎች የአስቸኳይ ጊዜ አዋጅ አውጆ መሰብሰብ ና ካፌዎች ውስጥ ስኳን መገኘት የተከለከለ በሌላ በኩል የምሳሌ ለመወሰን በጣም ቪዲዮ ነው ብሎ ማለት እርስ በርሱ የሚጋጭ ነው የሚመስለው። እንዲሁም ቦርዱ በቁርጠኝነት ስራው በአግባቡ እየሰራ አልነበረም ለሚለው በጊዜ ሰሌዳ በተቀመጠው መሰረት እየፈጸምን ነበር ብለዋል። የምርጫ ካርታ ይፋ ተደርጓል፣ የተለያዩ ጽህፈት ቤቶችም ተከፍቷል። አርባ ሺህ የሚያህሉ ምርጫ አስፈጻሚዎችም እየተመለመሉ ነበር በማለት ተናግሯል። በቦርዱ የስራ መዘግየት ምክንያት የተራዘመ የስራ እንቅስቃሴ የለም በማለት ማለትም ወይዘሪት ሶሊያና ገልጸዋል። ለአሜሪካ ድምጽ ሙድጌታ ጽቡሃ መቅለም ጌታ ጽባህን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። አድማጮች፣ የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ሁሉን አቀፍ ተጽዕኖ ምክንያት ቀደም ሲል ይፋ ያደረገውን የ2012 አገር አቀፍ ምርጫ መርሃ ግብርን ሰርዞ ለፓርላማው ውሳኔውን አስገብቷል። ይህ ምርጫ የማይካሄድ ከሆነ የአገሪቱ ህገ መንግስታዊ አሰራር ምን ይሆናል? ለዚህ ችግር እንዴት ያለ ህጋዊ መፍትሄዎች ይኖራሉ? ከዚህ ውጪስ ሌላ መፍትሄ ይኖራል? መለስካቸዋማ እነዚህንና የመሳሰሉ ጥያቄዎችን ይዞ በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህር ከሆኑት ከአቶ ሙልጌታ አረጋይ ጋር ቆይታ አድርጎ ነበር። ውይይቱ እንደሚከተለው ይቀርባል። ባለፈው ሳምንት ምርጫ ቦርድ በወጣው መግለጫ ኮሮና ቫይረስ ባሳደረው ሁሉ አቀፍ ተጽዕኖ ሳቢያ ቀደም ሲል ይፋ ያደረገውን የምርጫ 2012 መርሃ ግብር መሰረዙን አስታውቋል። ምርጫውን ማካሄድ ከሆነ ምን ይሆናል? ምርጫውን ማካሄድ ከሆነ አሁን ስልጣን ላይ ያለው ፓርላማ መስከረም ላይ ስልጣን ሲያበቃ ከስልጣን ወርዶ ኢትዮጵያ መንግስት አልባ ትሆናለች ማለት ነው። ይህ ከሆነ ታዲያ ህገ መንግስታዊ ክፍተት አይፈጠርም እንዴ? ምን ሊሆን ይችላል? አዎ፣ ይፈጠራል። ከዛ በፊት ከመስከረም በፊት ሌላ እርምጃ ካልተወሰደ በእርግጥ ህገ መንግስታዊ ክፍተት ሊፈጠር ይችላል። ምን ሊደረግ ይችላል ለሚሉት፣ እርስዎ ይህ እንደሚመስለኝ እንግዲህ ህገ መንግስት ነው አይደለ የሀገሩ የመጨረሻው ስናፈግ ትክክል እና ቀን ሁለት ፖሲብል መፍትሄዎች ያስገምታል ቢያንስ ማለት ነው። እና እኔ የሚታዩኝ አንደኛው ለምሳሌ ከዛ በፊት ለጠቅላይ ሚኒስትሩ ፓርላማውን መበተን ይችላሉ ተፈለጉ እና ፓርላማው ለመበተን ፈቃደኛ ከሆነ በዛ መልኩ ፓርላማው ከተበተነ፣ ጠቅላይ ሚኒስትሩ ፓርላማውን ጠይቀው ፓርላማው ተስማምቶ ከተበተነ ሌላ ምርጫ ተደርጎ ሌላ መንግስት እስኪመጣ የስድስት ወር ጊዜ ይሰጠሃል። ስለዚህ ለምሳሌ ነሐሴ አካባቢ ወይም መስከረም አካባቢ ቢበተን ተጨማሪ ስድስት ወር ይሰጠሃል ማለት ነው። ሶ በዛ ስድስት ወር ጊዜ ውስጥ ለጊዜው ኬርቴከር ጋቨርንመንት የሚባል ለጊዜው ስልጣንን ይዞ የሚቆይ መንግስት ፕሬዚዳንቱ እንዴ እንዲደራጅ ያደርጋሉ። በዛ መልኩ የደራጀ መንግስት ምንም ህግ ማውጣት አይችልም፣ የነበረ ህግንም መሻር አይችልም። ዝም ብለው ብቻ የዕለት ተዕለት ስራ፣ የመንግስት ስራ እየሰራ ይቆያል። ከዛ ምርጫ ተካሄደው ምርጫ በተካሄደ በአንድ ወር ውስጥ አዲስ መንግስት ይፈጠራል። ሌላው አማራጭ የአስቸኳይ ጊዜ አዋጅ ማወጅ ነው። የአስቸኳይ ጊዜ አዋጅም ከታወጀበት ሰዓት ጀምሮ አሁንም ለምሳሌ ነሐሴ ወይም መስከረም ቢታወጅ ስድስት ወር ይሰጣል ቢያንስ ማለት ነው። ለአስቸኳይ ጊዜ አዋጁ መታወጅ ምክንያት የሆነው እስካልጠፋ ድረስ ይቀጥላል ማለት ነው። ስለዚህ እሱም ሀገሪቱን በኮማንድ ፖስት ስር ያስቀምጥና ፓርላማን ባይኖር ኮማንድ ፖስቱ መንግስት ነው የአስቸኳይ ጊዜ አዋጅ መንግስት ሆኖ ለስድስት ወር ያስኬዳል ማለት ነው። እና እነዚህ ሁለት ነገሮች ናቸው ያሉት። ከስድስት ወር በኋላ ኢመርጀንሲ የሚፈጠረው በአዋጅ ስለዚህ፣ አዋጅ የፈጠረ አዋጅን የፈጠረው ወይም አዋጅን ያወጀው ፓርላማ ኤግዚክ ለዘላለም ስልጣን ላይ መቆየት የለበትም። ያ አዋጅ ዋጋ ኖሮት እንዲቃጠሉ። አዋጅ አንድ ጊዜ ከታወጀ በሌላ ፓርላማ ወይም ባወጀ ፓርላማ እስካልተሻረ ድረስ ይቀጥላል። ይህኛውም የአስቸኳይ ጊዜ አዋጅም በተለይ ለመጀመሪያ ስድስት ወራት አዋጅ ስለሆነ አዋጅ እሱን ያወጀ ሀይል እንኳን ከስልጣን ቢወርድ ማለት ነው። ፓርላማ ፓርላማ እንኳን ከስልጣን ቢወርድ አዋጁ አንዴ የታወጀዋልና አዋጅ ይቀጥላል ማለት ነው። አሁን ስቴተስ ኢመርጀንሲ ማለት ምን ማለት ነው? ነው ዋና ቁም ነገር የአስቸኳይ ጊዜ አዋጅ ማለት በመደበኛ የህግ አሰራር ፍርድ ቤቶች ስራቸውን መስራት በማይችሉበት ደረጃ ሲወድቁ አገር በተለመደው መደበኛ አካሄድ የህግ አካሄድ መሄድ ሲያቀተው ቢመደበኛ የሆነ አካሄድ የምታስተናግድበት ወቅት ማለት ነው እና ይሄ ስቴት ኦፍ ኢመርጀንሲ የመንግስት አይነት ነው። መንግስት ነው። ምን ማለት ነው? ህገ መንግስታዊ የነበረውን መንግስት ለጊዜው አቁሞ ህገ መንግስታዊ ያልሆነ ምን ማለት ነው? ህገ መንግስቱ ያላሰበው በመደበኛ መልክ መንግስትን አዋቀ የምትሄድበት መንገድ አሰራፊ መደበኛ ያልሆነ በህገ መንግስቱ ተፈጥሮ ህገ መንግስቱን ራሱን እና ላይ እንዳያደረግ የመንግስት አይነት ነው ስቴት ኦፍ ኢመርጀንሲ ማለት መንግስት ነው። የመንግስት አይነት ነው። እና ይሄ መንግስት የአስቸኳይ ጊዜ አዋጅ የፈጠረው መንግስት በኮማንድ ፖስት ነው የሚመራው እና ጠቅላይ ሚኒስትሩ ይመሩታል። ግን አመራሩ ልክ እንደ ወታደራዊ መንግስት ነው ምክንያቱም ህገ መንግስት ራሱ ሰስፔንድድ ይሆናሉ። አብዛኛው የህገ መንግስት አንቀጾች ሰስፔንድድ ይሆናሉ ከአራት አንቀጾች በስተቀር። አንድ ከተፈጠረ በኋላ ምንድን ነው የሚለው ስድስት ወር ሲሞላው፣ አዋጁ ወደ አወጀው ፓርላማ ተመልሶ ኮማንድ ፖስት ማለት ነው፣ ተመልሶ ስድስት ወር ሰጥታችሁ ነበረ፣ ግን ለስቴት ኦፍ ኢመርጀንሲ ማስፈጠር ምክንያት የሆነው ችግር አሁንም አልተቃለለም፣ ችግሩ እየተቀጠለ ነው እና ከስድስት ወር በላይ ያስፈልገኛል ብሎ አስረድቶ ተጨማሪ አራት ወር ሊሰጠው ይችላል፣ ወይም በየ አራት ወር እየተመላለሰ እንዲታደሰለት ሊጠይቅ ይችላል የሚል ህቃት ህገ መንግስት። አሁን እዚህ ጋር ግን ችግሩ ስድስት ወር ተሰጡት ካልተወገደ፣ ፓርላማ ግን ስለሌለ ሀገሪቱ በኮማንድ ፖስት እየተገዛች ስለሆነ ስለዚህ ወደ ፓርላማ ተመልሰው ስድስት ወር የተቃጥለዋል እና አራት ወር ጨምርልኝ ይህ አንችልም፣ ምክንያቱም ፓርላማ የለም። በዚህ ሰዓት ምንድን ነው የሚያደርገው ኮማንድ ፖስቱ ራሱ? ኮማንድ ፖስቱ የራሱን ስልጣን ማራዘም ይችላል ምክንያቱም ያ ወደ ፓርላማ ተመልሶ ስልጣኑ እንዲራዘምለት በአራት ወራት የመጠየቅ ግዴታ ያስቀመጠበት አንቀጽ ራሱ በኮማንድ ፖስቱ እንዳይሰራ ማለት ሊደረግ ይችላል የሚከለክል ነገር የለም። ሕገ መንግስት ምንድን ነው የሚለው? አራት ነገሮች ብቻ ነው ኮማንድ ፖስት ማድረግም አይችለው። አንደኛው የመንግስትን ስም መቀየር አይችልም። ሁለተኛው ዜጎችን ቶርቸር ማድረግ አይችልም ወይም ኢሰብአዊ የሆነ ድርጊት መፈጸም አይችልም በዜጎች ላይ። ሶስተኛው ሁሉም ሰው በህግ ፊት እኩል ነው የሚለው አንቀጽ መቀየር አይችልም። አራተኛው የመገንጠል ነፃነት መገደብ አይችልም። እነዚህ አራት ነገሮች ናቸው። ከነዚህ አራት ነገሮች ውጪ ኮማንድ ፖስቱ ያፈለገውን ነገር ማድረግ ይችላል። ያ ኮማንድ ፖስት የፈጠረ ችግር ያቀልልልኛል ብሎ የሚያስበውን ነገር በሙሉ ሌላ ቀርቶ ፓርላማውን ራሱ አያስፈልግም ሊል ይችላል። ኮማንድ ፖስቱ ስራ ላይ እስካለ ድረስ ለምሳሌ ኢትዮጵያ ውስጥ አሁን ስቴት ኦፍ ኢመርጀንሲ ያስፈልገዋል ተብሎ የሚታሰበው ችግር ምንድን ነው? ኮሮና ቫይረስ ነው። እና ኮሮና ቫይረስ አሁን ተፈጥሯል። ኢትዮጵያ በዚህ ምክንያት ቴተፊት ኤመርጀንሲ ሊታወጅ ይችላል። በፌዴሬሽን ደረጃ በአገር ደረጃ ማለት ነው። ፌዴራል መንግስት ውስጥ ቴተፊት ኤመርጀንሲ ማወጭ ፈልጋለሁ ብሎ ፓርላማ ጋ ይቀርባል። ፓርላማ ለምን ብሎ ሲጠይቅ ኮሮና ቫይረስን መቆጣጠር አልችልም በመደበኛው አሰራር። ለምሳሌ ሰዓት እላፊ ማወጅ ሊፈልግ ይችላል ቤታችን ተቀመጡ ማለት ይፈልግ ይችላል። ለምሳሌ ሰዓት እላፊን ተላልፈው የሚገኙ ሰዎች መቆጣጠር ሊፈልግ ይችላል በራሱ መንገድ ዶ የተለየ ኃይል ያስፈልገኛል የተለየ ስልጣን ያስፈልገኛል ና ፍቀዱልኝ ብሎ ለፓርላማ ያስረዳ ሰ ፓርላማ ይሄ በቂ ምክንያት ነው ወይም አስፈላጊ ያደረገዋል ስቴት ኦፍ ኢመርጀንሲ ሲማወጅን አስፈላጊነት አረጋግጦልናል ብለው ፓርላማው እንዲታወቅ ይፈቅዳል ማለት ነው። አንዴ ከታወጀ በኋላ የሚወስነው ኮማንድ ፖስት ነው። ራሱ መመሪያዎች ማውጣት ይችላል ኮማንድ ፖስት። እንደዛ ማድረግ ከጀመረ በኋላ ፓርላማን ስለሌለ ለምሳሌ ችግሩ እየተባባሰ ሄደው ግጭቶች ቢፈጠሩ፣ ለምሳሌ ችግሩ ቢራዘም፣ አሁን ኮሮና ቫይረስ መቆጣጠር ቢያቅተንና ለወራት ከተራዘመ ነሰው ሰው ከተቸገረ፣ የተለያዩ ብጥብጦች ሊፈጠሩ ይችላሉ። ያ የበለጠ ኮማንድ ፖስቱ ስልጣን ላይ እንዲቆይ ሊያስፈልግ ይችላል። ሰው በዚህ ጊዜ ምንድነው የሚደረገው? ስብሰባ መጥራት አስቸጋሪ ሊሆን ይችላል። ሌላ ምርጫ ማካሄድ በዛ ሰዓት የባት አስቸጋሪ ሊሆን ይችላል። በዛ ሰዓት እኛ ራሳችን የራሳችን ጊዜ መጨመር ዘጠና ሶስትን ይሄ ኮማንድ ፖስትን የፈጠረ አንቀጽ ራሱ ይህን አንቀጽ ለጊዜው እንዳይሰራ ውስኛለሁ ማለት ይችላል። ኮማንድ ፖስት እሱን እንዳያደርግ የሚከለክለው ህገ መንግስታዊት አሁን የሚሉኝ ስድስት ወር ካለፈ በኋላ ኮማንድ ፖስቱን የሚጠይቀው የለም ፓርላማው የለምና፣ ምናልባት በተቃራኒው ግን አሁን በስልጣን ላይ ያለው መንግስት እንደሚያውቁት በ2007 ዓ.ም በተደረገው ምርጫ የተሰየመ ነው። ይህ ምርጫና ተከትሎ የመጣው ለውጥ የሚነሳባቸው የቅቡለት ጥያቄዎች ቢኖሩ ህዝቡ ህገ መንግስቱን እንደ ዋስትና ይመለከተዋል የሚል እምነት አለ። አሁን በሚሉት ሁኔታ ግን ህገ መንግስቱ ታግዷል። ታዲያ ህዝቡ ምን ዋስትና ይኖረዋል? ይህን ይል ለማስወገድ። ይህ ኢንትረስቲንግ ጥያቄ ነው። መለስካቸው ልክ ነው። እስካሁን ያወራነው ህገ መንግስቱም የሚያወራውን ነገር ነው ያወራነው። ይህ ህገ መንግስት እንዳይነካ፣ ይህ ህገ መንግስት መቆየት አለበት የሚሉት ሰዎች ህገ መንግስት ምን እንደሚል በትክክል እንዲገባ ህገ መንግስት ለአስቸኳይ ጊዜ አዋጅ መንግስት የሰጠው ስልጣን ኦልሞስት አንድ ሜትር ነው። የመንግስት ስማት ቀየር ይልሃል። ቢቀየር ባይቀየር በአስቸኳይ ጊዜ አዋጅ የመንግስት ስምን ነው የሚሰራል ይገደበ በጨራሽ ሊነካ አይችልም ብሎ ያስቀመጡ የመገንጠል ነፃነት መንካት አይችልም ኮማንድ ፖስቱ ይልሃል። መገንጠል ነፃነት ብትፈልግ እንኳን በአስቸኳይ ጊዜ አዋጅ ልታደረገው አትችልም። ምክንያቱም ሪፈረንደም ማድረግ አለብን። ሪፈረንደም ለማድረግ ደግሞ መሰብሰብ መቻል አለ። ኮማንድ ፖስቱ ግን መሰብሰብ ሊተረገል ይችላል። አክቹዋሊ ኦልሬዲ ተከትለዋል። ኮማንድ ፖስቱ ሳይኖር ማለት ነው ምንድን ነው እና ቨርቹዋሊ ኮማንድ ፖስቶ ስልጣን ህገ መንግስት የሰጠው ስልጣን አንድ ሚትድ ነው ማለት ይችላል። ወሰን የለው ወሰን የለው። ይሄ አይነት ስልጣን ወታደራዊ መንግስት ማለት ነው ይዘ ስቴት ኦፍ ኢመርጀንሲ ማለት እሱም ውስጥ ስለማይወደድ ነው እንጂ ማርሻለው እንደማወጅ ማለት ነው። አሁን ማርሻለው የሚለው ቃል እየቀረ በኢመርጀንሲ ፓወር ወይም ስቴት ኦፍ ኢመርጀንሲ በሚል እየተቀየረ ሄደ እንጂ በተግባር ግን አንድ ናቸው። ህገ መንግስቱን ለጊዜው ጊዜው ላይ ስራ አርጋ በኮማንድ ፖስት ማለት በወታደራዊ አገዛዝ ስር መውደቅ ማለት ነው። ከስታሁት ህጉን አውርተናል። ወደ ፖለቲካ ስንሄድ፣ እንዴ ህገ መንግስት እኮ ይህን ያህል ስልጣን ለኮማንድ ፖስት የሰጣን አልመስለል ማ በጭራሽ ተቀባይነት የሌለው ነገር ነው ሊባል ይችላል። ሌላ ማገር ሆኖ ያውቅ ሁሌ ማርሻል ሎው ሲታወጅ ወይም ስቴት ኦፍ ኢመርጀንሲ ሲታወጅ ብዙ ክራይሲሶች ይፈጠራሉ። ሶስ እንዳይሆን ልክ ጠቅላይ ሚኒስትሩ እንዳደረጉት፣ ለምሳሌ ትናንትናና ከትናንት በፊት ተቃዋሚዎችን ሰብስበው እያነጋገሩ ነው የሚል ዜና ሰምቻል። እሱ ምን ይፈጥርልሃል? ፖለቲካል ከንሰንሰስ ለመፍጠር ይ መግባባት ለመፍጠር እና ሊቃወሙ ይችላሉ ተብሎ የሚገመጡ ሀይሎችን አንድ ላይ ካመጣቸው ምክንያቱም ይሄ የሀገር ችግር አጠቃላይ የአገር ችግር ስለሆነ ሁሉንም የሚነካ ችግር ስለሆነ ከዚህ የፖለቲካ ትርፍ አገኛለሁ ለማሰብ የማይገባ ችግር ስለሆነ ፖለቲከኞቹ ማስተባበር አንድ ጥቅም አለው። ሌላው ለምሳሌ ዛሬ ቢታወጅ የኮሮና ቫይረስ በሁለት ወር ውስጥ ብንቆጣጠረው እና ችግር መሆኑ ቢቀር ከሁለት ወር በኋላ ምን ማድረግ ይቻላል? ስልጣን ላይ ያሉት የፖለቲካ ድርጅቶች ማለት በአንድ በኩል ፕሮስፐርቲ ፓርቲ፣ በሌላ በኩል ቲፒኤልኤፍ ተገናኝተው ምርጫውን ለማራዘም ህገ መንግስታዊ ግሩንግስ ለማሻሻል ስራ ልሰሩች ለነገሩ የምርጫ ቀኖን ማራዘም ሙሉ ድምፅ አያስፈልግም። ሁለት ሶስተኛ ከተስማማ በሁለት ሶስተኛ ድምፅ ፓርላማ ከተስማማ ገመንግስ ማሻሻል ይችላለ። የምርጫውን ቀን ማራዘም የምትችልበት ማሻሻ ኢንትሮዲስ ማድረግ ይችላለ። እሱ ለማድረግ በህገ መንግስቱ አለ ይሄ ይፈቅዳል አለ ይችላለ መንግስቱ ሁለት አይነት የማሻሻያ ስርአቶች አንዳንዶቹ አንቀጾች በሙሉ ድምፅ ነው ማሻሻል የሚችለው፣ የቀኝ ክልሎች መስማማት እንችላለባቸው ይልል። አንዳንድ ሲው አርቲክሎች ግን ሁለት ሶስተኛ ከተስማማ ይበቃል የሚላል። የምርጫ ቀን ማራዘም ከሁለት ሶስተኛ በላይ የሚያስፈልግ አይደለም። ሰ በዛ ሴንሱ ሁሉም ክልሎች የግድ መስማማት ስለሌለባቸው ማሻሻያ በሁለት ሶስተኛ ድምፅም ተካሂደው ወይም ስላለ እና ሕገ መንግስቱን አሜንድ አድርገህም ቀኑን መቀየር የምትችልበት እድል አለ። አሁን አሜንድ ማድረግ የማትችለው ለምንድን ነው? አሁን ስብሰባ መጥራት አለች ማሻሻ ከመደረጉ በፊት ህዝቡ መወያየት አለበት የሚል አንቀጽ ስላለ፣ ያ ውይይት አሁን ማድረግ ስለማትችል ሕገ መንግስቱን አሁን መቀየር ትክክለኛ ጊዜ አይደለም። ሰው አትሰባሰብ ተራርቀ ሄድ ያልክ ባለህበት ሰዓት የኢትዮጵያ ህዝብን በየቀበሌው እየሰበሰብ ሕገ መንግስቱን አሁን አሜንድ ማድረግማችን ማለት ነው። ኮሮና በቁጥጥር ስር ከዋለ ህገ መንግስትን በቀላሉ አሻሽለ ቀኑን ማራዘም ይቻላል የሚል አስተያየት አለ። በጣም አመሰግናለሁ አቶ ሙልጌታ አረጋዊ ስለ ተወብሮ ደስ ብሎኛል። መስታቸው ስገበዝከኝ እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 ብ25 ብ31 ሜትር